ሁሉም የዋተርሉ ዲስትሪክት ስኩል ቦርድ ተማሪዎችና ቤተሰቦች በ2021 22 የትምህርት ዘመን በሙሉ በትምህርት ቤት በአካል በመገኘት ወይም በርቀት ትምህርት በቤት ውስጥ የመማር ምርጫ አላቸው። ከመዋለ ሕፃናት ወይም ኪንደርጋርተን እስከ 12ኛ ክፍል ድረስ ለእያንዳንዱ ልጆ በጣም የሚስማማ ጥሩ ውሳኔ እንዲወስኑ የሚረዳውት መረጃ እዚህ አለ። ልዑት ወላጆች፣ ተንከባካቢዎች፣ ተማሪዎች እስከ ጁን 2 ቀን 2021 ድረስ ውሳኔ መወሰን አለባቸው። ከዚህ ቀደም በርቀት ትምህርት በቤት ውስጥ ለመማር ያቀረቡትን ጥያቄም መቀየር ይችላሉ።